አቶ መለስ የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ከትናንት ጀምሮ በግብፅ ይፋዊ ጉብኝት እያደረጉ ነው። የመንግስት መገናኛ ዘዴዎች እንደዘገቡት ጠቅላይ ሚኒስትሩ በዚህ ሰዓት ይህን ጉብኝት የሚያደርጉት የግብፁ ፕሬዚደንት አልሲሲ ባደረጉላቸው ጥሪ መሰረት ነው። ምን እያደረጋችሁ ነው? ከትናንት ጀምሮ እስከ ዛሬስ ምን ላይ ደረሳችሁ? እንግዲህ ቀደም ሲል እንደተገለጸው ይሄ የስድስተኛው የኢትዮጵያና ግብጽ የጋራ ኮሚሽን ስብሰባ ነው። በመሪዎች ደረጃ ሲካሄድ የመጀመሪያው ጊዜ መሆኑ ነው። ይሄ ጋራ ኮሚሽን በሁለቱ ሀገሮች መካከል ሰላሳ አመት ያህል እድሜ አለው። የመጨረሻው ከዛሬ ሶስት አመት በፊት አዲስ አበባ የተካሄደ ነው። በወቅቱ የተፈረሙ ስምምነቶች ነበሩ። እነዚህ ውሎች ወይም ስምምነቶች ያሉበትን ደረጃ ለመዳሰስ ሞክሯል። ስምምነቶቹ በትምህርት፣ በጤና፣ በግብርና፣ በአሳ እርባታ ወዘተ የሚያተኩሩ ነበሩ። በኤክስፐርቶች ደረጃ ከትላንት ወዲያ ነው የተጀመረው። ትላንት በሚኒስትሮች ደረጃ ውይይት ተኪዷል። ዛሬ ሁለቱ መሪዎች በተገኙበት ስምምነት ተፈርሞ የጉብኝቱ መጠናቀ እየተቃረበ ነው ያለው። ስለዚህ ስምምነቶቹ በኢትዮጵያና ግብጽ መካከል የፖለቲካ ምክክር ለማድረግ የሚያስችሉ ናቸው። የፖለቲካ ምክክር ሲባል በጋራ ጉዳዮች ላይ የጋራ ጉዳዮች ፖለቲካዊ ሊሆኑ ይችላሉ፣ ኢኮኖሚያዊ ሊሆኑ ይችላሉ፣ ማህበራዊ ጉዳዮች ሊሆኑ ይችላሉ። ከዛ በተጨማሪም በአህጉር አቀፍ ጉዳዮች ላይ የአፍሪካ ሕብረት አባል አገሮች ናቸው። የአፍሪካ አንድነት ድርጅት መስራች ሀገሮች ነበሩ። ከዛ ውስጥ በጸጥታው ምክር ቤት ውስጥ በቅርቡ ግብፅ እስከምትወጣ ድረስ በተለዋጭ አባልነት ቆይተናል። በዓለም ሰላም እና መረጋጋትም ላይም አንድ ላይ ትንሰራ ነበር። ስለዚህ እሱን መደበኛ የምክክር መድረክ እንዲኖር የሚያስችል ስምምነት ተፈርሟል። ሁለተኛው ደግሞ በኢንዱስትሪ ልማት ዘርፍ ሁለቱን ሀገሮች የበለጠ ለማስተሳሰር የሚያስችል ስምምነት ነው። ስለዚህ የጋራ ኮሚሽን ስብሰባ ስላለፈው የሁለቱ ሀገሮች ጥንታዊ ታሪክ እና ትስስር ብቻ ሳይሆን ስለ አሁኑም ስለ መጪውም ጊዜ የሁለቱ ሀገሮች ብሔራዊ ጥቅም የተነጋገርንበት ነው። ይሄ ውይይት በኢትዮጵያና ግብጽ መካከል ያለው ግንኙነት ከአባይ እና ከህዳሴ ግድብ በዘለለ ሊሰራበት እንደሚገባም ያመላከተ ነው። በሁለቱ ሀገሮች ግንኙነት አዲስ ምዕራፍ ይከፍታል፣ አዲስ መንፈስ ይፈጥራል፣ አዲስ ስራ መንፈስ ይፈጥራል ተብሎ ይጠበቃል። መጨረሻ ላይ ጠቅሰውታል። የህዳሴ ግድብ እና የአባይ ውሃ አጠቃቀም ሁለቱ መንግስታት እንደምናውቀው ባለፉት ጥቂት ወራት የቃላት ቴኒስ የሚሉት አይነት ስትወራወሩ ነበረ። ምክንያቱ ኢትዮጵያ በአባይ ወንዝ ላይ የምታስገነባው ግዙፍ የኤሌክትሪክ ኃይል ማመንጫ ግድብ ነው። አሁን ምን ደረጃ ነው ያለው ይሄ አለመግባባትን የሚያመለክቱ የቃላት ውርወራዎች? ነጋሽ፣ እንዴት መሰለህ በኢትዮጵያና ግብጽ መካከል ከህዳሴ ግድብ ሆነ ከአባይ ጋር በተያያዘ ያሉ የትብብር ስራዎች ብዙ ርቀት እንደተጓዙ መረዳት ያስፈልጋል። በአባይ ጉዳይ ላይ የዛሬ ሰላሳ ሰላሳ አምስት አመት መነጋገር የሚቻልበት ሁኔታ አልነበረም። አሁን ቢያንስ የሁለቱ ሀገሮች እንዲሁም ሱዳን የውሃ ባለሙያዎች፣ ሚኒስትሮች፣ ባለስልጣኖች ቁጭ ብለው መነጋገር ችለዋል። ስለዚህ የተካሄደበትን ረዥም ርቀት መረዳት ያስፈልጋል። ባለፉት ሁለት ዓመታት እንኳን ክቡር ጠቅላይ ሚኒስትርና የግብፁ ፕሬዚደንት አብዱልፈታህ አልሲሲ ወደ አስር ጊዜ ተገናኝተዋል። ስለዚህ ይሄ ግንኙነት በጋራ ለመስራት ያለውን ዝግጁነት የሚያሳይ ነው። በዛ ረገድ መታየት አለበት። ከዛ ውጭ ግን የአሁኑ ስብሰባ በዋነኛነት በአምስተኛው መደበኛ ስብሰባ ላይ የተከናወኑ ተግባራት የተደረሱ ስምምነቶች፣ የደረሱበትን ቦታ የሚለይ ከዛ በተጨማሪም ሁለት ስምምነቶች እንዲፈረሙ ያደረገ ነው እና የታላቁ ህዳሴ ግድብ ጉዳይ የሁለትዮሽ ሳይሆን የሶስት ሀገሮች ጉዳይ ነው፣ የኢትዮጵያ የሱዳን እና የግብፅ። ይሄ ደግሞ የሚታይበት የራሱ መድረክ አለ። እሱ ተጠናክሮ እንዲቀጥል ከመግባባት ደርሰዋል። ሁለቱ መሪዎች በቅርቡ ኢትዮጵያ ኢትዮጵያና ሱዳን ኤርትራና ግብፅ የጦር ኃይል ጡንቻ ወደ ማሳየት የሚሄድ አይነት ግንኙነት እየመሰረቱ ነው የሚባሉ የመገናኛ ዘዴዎች በተለይ የማህበራዊ መገናኛ ዘዴዎች ዘገቦች ነበሩ። ስለዚህ አጭር አስተያየት ምንድን ነው እርስዎ የሚሉት? እንግዲህ ነጋሽ፣ አንተ ጀርመን ያለው የማህበራዊ ሚዲያዎችን በተመለከተ ከኢትዮጵያ ይልቅ ጀርመን ውስጥ የፈጠሩትን ስሜት እና መንፈስ አንተ ታውቀዋለ። ስለዚህ በማህበራዊ ሚዲያ ላይ የሚወጡትን ነገሮች ሁሉ በማህበራዊ ሚዲያ ረገድ የሚባሉትን ነገሮች ሁሉ እንዳለ በጥሬው ከወሰድን ብዙም ርቀት ሄደ ምንሳሳት እንችላለን። ስለዚህ በእኛ በኩል ከሱዳን ጋር ያለን ግንኙነት እንደ ግብጽ ሁሉ በጣም አስፈላጊ ግንኙነት ነው። በሁለታችን መካከል መደበኛ የሆኑ የግንኙነት መስኮች አሉ። እነዚህ የግንኙነት መስኮች ትላንት ወይም ከትላንት ወዲያ የተጀመሩ ትላንት ወይም ከትላንት ወዲያ ለሌላ ሀገር ብለን ያጀመርናቸው አይደሉም መደበኛ ግንኙነቶች ናቸው። በማህበራዊ ሚዲያ ያለውን ነገር ለማህበራዊ ሚዲያ ባለሙያዎች መቶ ይሻላል። ጠቅላይ ሚኒስትሩ አሁን በአሁኑ ጉብኝታቸው ለምክር ቤቱ ለግብፅ ምክር ቤት ንግግር ያደርጋሉ። ለፓርላማው አያደርጉም። ለምን ተሰረዘ? የምክር ቤት አባላት ቅሬታ ያላቸው ሲባል ነበር የግብፅ የምክር ቤት እንድራሴዎች አንደኛ፣ ያልታቀደም፣ ሁለተኛ እንግዲህ ግብፅ ውስጥ ወደ አምስት መቶ ዘጠና የፓርላማ አባላት ነው ያሉት ከነዛ ውስጥ ወደ አስራ ዘጠኝ የሚሆኑ ፓርላማ አባላት ክቡር ጠቅላይ ሚኒስትሩ ንግግር እንዳያደርጉ ፊርማ ያሰባስቡ ነበር ይባላል። ነው እንግዲህ እኛም በይባላል የሰማነው ነው። ይሄ እንግዲህ በየትኛውም ሀገር ፓርላማ ሊኖር የሚችል አካሄድ ይመስለኛል። ከዛ ውጭ ግን ይሄ ያልታቀደ ግን በመገናኛ ብዙኃን ቅድም ባልከቸው ማህበራዊ ሚዲያዎች እንዲሁ እሱ ይሰራቸው የነበረ ጉዳይ ነው። በጣም አመሰግናለሁ አቶ መለስ አለም የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ ለሰጡኝ አስተያየት።